ጋቢና ቪኦኤ። ሰላም ሰላም። እንዴት አመሻችሁ? ተሳፈሩ፣ ገባ በሉ። ታክሲው ሞልቷል። ሄኖክ ሰማ ጊዜር ነኝ። ጋቢና ቪኦኤ አስገባችሁ። የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ልክ እንደ ታክሲው እንደ አውቶቡሱ ሙሉ ነው። ሄኖክ ሰማ ጊዜር ነኝ። መስታወት አድራጋውም እዚህ ጋቢና አብራኛለች። እንደምናመሻችሁ የምሽት ፕሮግራማችንን እናስተዋውቃችሁ። በወልዲያ ከተማ የመንግስት ታጣቂዎች ፈጽመውታል ያሉትን የግፍ ግድያ ተቃዋሚዎቹ መኢአድ እና ሰማያዊ ፓርቲ አወገዙ። የገዢው ስርዓት የመንግስት ታጣቂዎች የሃይማኖቱ መገለጫ የሆነውን የቃል ኪዳን ጽላት ተሸክሞ በቆሙ ቀሳውስት ላይ አስለቃሽ ጢስ መተኮሳቸው የኢትዮጵያ ኦርቶዶክስ ተዋሕዶ እምነትን መድፈር እና የህዝብን ባሕልና ትውፊት መናቅ በመሆኑ ድርጊቱን በማውገዝ የእምነቱ ተከታዮችን በግልጽ አደባባይ ይቅርታ እንዲጠይቅ ይህ የግፍ ግድያ እንዲፈፀም ትእዛዝ ሲሰጡ የመንግስት ሹማምንት የጦር አዛዦችም ሆኑ ጉዳዩን በችልታ የተመለከቱት የዞኑና የከተማ ባለሥልጣኖች ህግ ፊት ቀርበው እንዲጠየቁ፣ ግድያውን የፈጸሙ የመንግስት ታጣቂዎችም ተለይተው በአስቸኳይ ለፍርድ እንዲቀርቡ አጥብቀን እንጠይቃለን። ሁለቱ ፓርቲዎች ያወጡትን የጋራ የጋዜጣዊ መግለጫ ዝርዝሩን ይዘናል። ከኢትዮጵያ ሶማሌ እና ከሶማሌላንድ የተለያዩ ከተሞች የተባረሩ ተፈናቃይ የኦሮሞ ተወላጆች በባሌ ዞን ውስጥ የምግብ እጥረትን ጨምሮ ለተለያዩ ችግሮች መጋለጣቸውን ገልጸዋል። እኔ አሁን ምንም ያው ሸራ አንጢፌ ማለት ጭናክሰለ የተቅኝ ሸራ ና አንድ ብድልስ ነበር እዛ የተቅኝ የሆነ ማይረባ ብድልስ ሱ ለብሼ በቃ። ልጆች አሁን በብር እያለቁ ነው የኔ ልጆች፣ እኔም በጣም እየተጎዳሁ ነው በነሱ አሳብ። ባለቤቴ ርጉ ዞና ነው የመጣችው ከዛ ሆስፒታል ገብታ ልጁ ሞትበት። በጣም እንትን ብላ ነበር ተጎድታ ነበር እዛ ሱማሌ ውስጥ። ዝርዝሩን ይዘናል። በየመን የሚኖሩ ኢትዮጵያውያን ስደተኞችን በተመለከተም ዘገባ ይዘናል። ከዚህ ሀገር ማውጣቱ ቀርቶ ጥበቃ የሚደረግበት ጥሩ ቦታ ላይ ስደተኛው አስቀምጦ ማትረፍ እንኳን የሚቸር እያሰብ አይደለም ያለውና ያ ስደተኛው ላይ ትልቅ ፍርሃትና ጭንቀት ይፈጥሯል። ከላይ የሰማ ነው። በየመን ከአስራ አንድ አመታት በላይ የኖረ ጋዜጠኛ ነው። ግሩም ተክለ ሃይማኖት ይባላል። ሁኔታውን ያስረዳናል። በዚህ ሳምንት ሊጋባው የተሰኘ ሊጋባው በየነ የተሰኘ ነጠላ ዜማ እዚህ በዋሽንግተን ዲሲ ደግሞ ተመርቋል። በአገር ፍቅር ኩራት፣ ይቅርባይ ጀግንነት፣ ማንም በሊጋባው ተመላለሰበት የጎን ህመም ቁስሉን በይቅርታ አልብሶ ስለ ክብርሽ ሲባል ገባልሽ ለስክሶ ድምፃዊ ግዛቸው ተክለማርያም የዛሬ የጋቢና እንግዳችን ነው። ጋቢና ቪኦኤ አብራችሁን ከአድማስ ተሻገሩ። ዜና እናስቀድም። ሶማሊያ ዋና ከተማ ሞቃዲሾ አቅራቢያ ዛሬ ማክሰኞ በርቀት መቆጣጠሪያ በፈነዳ ቦምብ አራት ሰዎች ሲገደሉ ሌሎች ስድስት ሰዎች ደግሞ መቁሰላቸውን ባለስልጣናትና አማኞች ገለጹ። ሞቃዲሾ ዳርቻ ላይ በሚገኝ የመኖሪያ አካባቢ አንድ ወታደራዊ ተሽከርካሪ ላይ በደረሰው የፈንጅ ጥቃት ሶስት ወታደሮችና እንደ አንድ የሰባት ዓመት ልጅ መገደሉን እማኞች ገልጸዋል። ልጁ መንገድ ዳር ቆሞ የነበረ መሆኑንም አክለዋል። ጽንፈኛው ቡድን አልሸባብ ፍንዳታውን ያደረስኩ ነኝ ሲል ኃላፊነቱን ወስዷል። በደቡብ ሱዳን ግጭት ውስጥ የሚሳተፉት ወገኖች በሙሉ ከአንድ ወር በፊት የተፈረመውን የተኩስ አቁም ውል እንዲያከብሩ የሀገሪቱ የሰላም ስምምነት ተፈጻሚነትን የሚቆጣጠረው አካል አሳሰበ። የሰላም ስምምነቱ የጋራ ተቆጣጣሪና ገምጋሚ ኮሚሽን ሊቀመንበር ፌስቱስ ሞጋዬ ትላንት ሰኞ ባወጡት መግለጫ በመንግስቱና በሽምቅ ተዋጊዎች መካከል የተፈረመው ተኩስ አቁሞ እየተዳከመ መሆኑን ፍንጭ ሰጥተዋል። የተኩስ አቁሙ ዓላማ እንደ አውሮፓውያን አቆጣጠር ከ2013 ዓ ም መጨረሻ አንስ አንስቶ አራት ሚሊዮን ህዝቧን ያፈናቀለው የፖለቲካና የብሔረሰብ ግጭት አክትሞ ሰላም እንዲሰፍን መሆኑን ተመልክቷል። ቱርክ ሰሜን ሶሪያ ውስጥ በሚንቀሳቀሱት በዩናይትድ ስቴትስ ተደጋፊ ሚሊሻዎች ላይ ያደረሰችው ጥቃት ትኩረቱን ከጸረ እስላማዊ መንግስት ተዋጊዎች ላይ የሚነጥቅ አድራጎት ነው ሲሉ የዩናይትድ ስቴትስ የመከላከያ ሚኒስትር ጅም ማቲስ አጥብቀው አውገዙ። ጅም ማቲስ ኢንዶኔዥያ ውስጥ ለጋዜጠኞች በሰጡት ቃል አፍሪን ላይ የተፈጸመው ጥቃት በንጽጽር ሰላማዊ የነበረውን ያን የሶሪያ አካባቢ በጥብጧል። አይሲስን ለማሸነፍ የተያዘውን ዓለም አቀፍ ጥረት ያደናቅፋል ሲሉ አስተያየታቸውን ሰጥተዋል። አድማጮች፣ ለምሽቱ ያሉን ዜናዎች እነዚሁ ናቸው። ከቀሬ የጋቢና ዝግጅቶች ጋር አብራችሁን ቆዩ። የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ይቀጥላል። ሄኖክ ሰማ ጊዜርና እኔም መስታወት አራጋው አብረን ከአድማስ ስንሻገር እንላችኋለን። ጋቢና ቪኦኤ ሌስ ክሮስ ቦንድሪስ ቱገር በወልዲያ ከተማ የመንግስት ታጣቂዎች ፈጽመውታል ያሉትን የግፍ ግድያ ተቃዋሚዎቹ መያድ መያድና ሰማያዊ ፓርቲ አወገዙ። ግድያው እንዲፈጸም ትዕዛዝ የሰጡ የመንግስት ሹማምንት የጦር አዛዦቹም ሆኑ ጉዳዩን በቸልታ የተመለከቱ የአካባቢው ባለስልጣኖች በሕግ ቀርበው እንዲዳኙም ፓርቲዎቹ ጠይቀዋል። መለስካቸው አማሃ ዝርዝሩን ይዟል። ዛሬ ረፋዱ ላይ የመላው ኢትዮጵያ አንድነት ድርጅትና ሰማያዊ ፓርቲ በጋራ በሰጡት ጋዜጣዊ መግለጫ ላይ ያሰራጩት ጽሁፍ ንጹሐን ዜጎችን እየገደሉ የስልጣን ዕድሜን ለማራዘም መሞከር በእሳት እንደመጫወት ነው የሚል ርዕስ አለው። ጽሁፉ እንደሚለው ኢትዮጵያ ዛሬ የዜጎች ደም የሚፈስባት፣ ህዝብ ከቀየው የሚፈናቀልባት፣ ሰርቶ መኖር የማይቻልባት የአሳር ምድር ሆናለች። ቀጥሎም በመላ አገሪቱ ክቡር የሆነው የሰው ልጅ ሕይወት ረግሶ፣ ሞት በየቦታው ነግሶ፣ የዜጎች ዋይታ፣ ሮሮና ለቅሶ በየቀኑ እንደ ገደል ማሚቶ ያስተጋባል ይላል የፓርቲዎቹ የጽሑፍ መግለጫ። ለዚህ ክሳቸው ዋቢ ያደረገው ሰሞኑን በአማራ ብሔራዊ ክልላዊ መንግሥት በወልዲያ ከተማ የጥምቀትንና የቃና ዘገሊላን በዓል ለማክበር በወጣው ህዝብና በመንግስት ታጣቂዎች መካከል ተፈጥሮ በነበረ ግጭት የደረሰውን አሳዛኝ ሁኔታ ነው። በወልዲያ ከተማ ተፈጽመዋል ያለውን የግፍ ግድያ ካወገዘ በኋላም የፓርቲዎችን ጥያቄ በዝርዝር ያቀርባል። መግለጫውን በንባብ ያሰሙት የሰማያዊ ፓርቲ የህዝብ ግንኙነት ኃላፊ አቶ አበበ አካሉ ናቸው። የገዢው ስርዓት የመንግስት ታጣቂዎች የሃይማኖቱ መገለጫ የሆነውን የቃል ኪዳን ጽላት ተሸክሞ በቆሙ ቀሳውስት ላይ አስለቃሽ ጢስ መተኮሳቸው የኢትዮጵያ ኦርቶዶክስ ተዋህዶ እምነትን መድፈርና የህዝብን ባህልና ትውፊት መናቅ በመሆኑ ድርጊቱን በማውገዝ የእምነቱ ተከታዮችን በግልጽ አደባባይ ይቅርታ እንዲጠይቅ፣ ይህ የግፍ ግድያ እንዲፈጸም ትዕዛዝ ሲሰጡ የመንግስት ሹማምንት የጦር አዛዦችም ሆኑ ጉዳዩን በቸልታ የተመለከቱት የዞኑና የከተማ ባለስልጣኖች ህግ ፊት ቀርበው እንዲጠየቁ፣ ግድያውን የፈጸሙ የመንግስት ታጣቂዎችም ተለይተው በአስቸኳይ ለፍርድ እንዲቀርቡ አጥብቀን እንጠይቃለን። ከዚህም በተረፈ መግለጫው ኢህአዴግ የሚገባውን ቃል ተግባራዊ እንደማያደርግ አስታውሶ ይህም የሕዝብ አመኔታን እንዳሳጣው ይገልጻል። በወልዲያ ከተማ የተፈጠረውን ችግር መንግሥት በተለይም የአማራ ብሔራዊ ክልላዊ መንግሥት አምኖ ለችግሩ መፍትሄ በመስጠት ላይ እንደሆነ በማስታወስ ጥያቄ ከጋዜጠኛ ተሰንዝሯል። የአማራ ብሔራዊ ክልላዊ መንግሥት የኮሚኒኬሽንስ ጉዳዮች ኃላፊ አቶ ንጉሡ ጥላሁን ትናንት እንዳሉት ከሆነ አጥፊዎቹ ተለይተው በሕግ ይጠየቃሉ። የፓርቲዎቹም አንዱ ጥያቄያቸው ይኸው ነው፣ ምን አስተያየት አላችሁ የሚል ነበር ጥያቄው። አቶ አበበ አካሉ ወዲያው ነበር ምላሹን የሰጡት። ኢህአዴግ ይሄን ለጊዜው ችግሩን ለማብረድ ሲል ቃል ይግባ እንጂ በፍጹም ራሳቸው አዘው ራሳቸው ያስገድሉ ሰዎች ስለሆኑ እነሱን ለፍርድ ያቀርባሉ ብሎ ማሰብ ሪል የዋህነት ነው፣ ውም የሙሴን ዘመን መና ከሰማይ መጠበቅ ይመስለኛል። በፍጹም ኢህአዴግ ከራሱ መካከል ከጉያው ፈልቆ አይሰጥም። ለምን? ራሳቸው አዘው ነው ህዝቡን የሚያስበድቡት። ጦሩ እዛ ክልሉን ጥሶ ሲገባ ክልሉ ላይ ያሉት ሪሊ ከትላንትና በስቲያ ይመስለኛል፣ አማራ ቴሌቪዥን ላይ የዞኑ የፖሊስ ኮሚሽነር የመለሰው መልስ ስታየው እኮ ኦልሞስት አብሮ ተኩሶ እንደገደለ ነው ህዝቡ የሚሰማው ስሜትና፣ እኔ ይህን ድርጊት የፈጸሙ አልስጣናትን ኢህአዴግ አሳልፎ ሰጥቶ ለፍርድ ያቀርባል በፍጹም በፍጹም አይታሰብም። ትግሉ ግን ይቀጥላል። ህዝባዊ እምቢተኝነቱ ይቀጥላል። ምናልባት ነገ ይሄ ህዝባዊ እምቢተኝነት ገፍቶ እነኝን ሰዎች ከአራት ኪሎ ቤተመንግስት ሲነቀንቃቸው የዛን ጊዜ ምናልባት ይባንን ይሆናል። እስካሁን ድረስ እንዳንቀላፉ ናቸውና እኛ እነሱን ለፍርድ ያቀርባሉ ብለን አቶ ንጉሱ ስላሉ አንጠብቅም። በቅርቡ ከእስር ከወጡ በኋላ ሰማያዊ ፓርቲን የተቀላቀሉት የቀድሞው የአንድነት ለዲሞክራሲና ለፍትህ ፓርቲ የብሔራዊ ምክር ቤት አባል የነበሩት አቶ ዳንኤል ሽበሺም በዚሁ ላይ አስተያየታቸውን ሰጥተዋል። እንደሳቸው ከሆነ ኢህአዴግም ሆነ በሱ የሚመራው መንግስት ሀገራዊ በሆኑ ቀውሶች ላይ አሉታዊ በሆነ መልኩ የተሳተፉ አባሎቹን በሕግ እንዲጠየቁ አድርጎ አያውቅም። በ1997 ምርጫ ማግስት በመንግሥት ታጣቂዎች ከ190 በላይ ሰዎች እንደተገደሉ ተገደሉ የራሱ አጣሪ ኮሚሽን ቢያረጋግጥም አንድም በሕግ የተጠየቀ የሲቪልም ሆነ የጦር ኃይል ባለሥልጣን የለም ካሉ በኋላ የሚከተለውን አክለውበታል። የኢህአዴግ ባለሥልጣናት የሚጠየቁት መቼ ነው? በራሳቸው በውስጥ ባለው ችግር ምክንያት እንደዚህ አይነት ችግር ሲያጋጥማቸው እክሌ አንጃ ነው እክሌ ሱካር ቀምሷል እክሌ ገንዘብ ወስቷል በሚል በራሳቸው አሁን እነ ታምራት ላይኔ እነ ስዬ አብርሃ እነ ገብሩ አስራት ህወሓት ውስጥ የነበሩ ሰዎች እነ አባተ ክሸው እነ ተፈራ መስቀል የመሳሰሉ ሰዎች መጥቀስ እንችላለን። የድሮቹ ማለት ነው። አሁንም ደግሞ እንደዚህ ነው። አንዱ ለሌላኛው የተቀጣቀጠ እዚያ ውስጥ በውስጣቸው ችግር ባለው ካልሆነ በስተቀር በሀገር ላይ በህዝብ ላይ በግዛት አንድነት ላይ በሉዓላዊነት ላይ በፈጠሩት ችግር ተጠይቆ አያውቁም። በኢህአዴግ ዘመን ኢህአዴግ ሹመት ይሰጣል። ጭራሽ እንደዚህ ካረግ ትሾማለ። በወልዲያ ከተማ ሰሞኑን በተፈጠረው ግጭት የሰባት ሰዎች ህይወት እንዳለፈና እስከ ዛሬም ቁጥራቸው በውል የማይታወቅ ሰዎች የአካል ጉዳት እንደደረሰባቸው አያሌ ንብረትም እንደወደመ አይዘነጋም። የክልሉ ፕሬዚዳንት አቶ ገዱ አንዳርጋቸው ሁኔታውን ለማረጋጋት ህዝብ በተለያዩ መድረኮች እያወያዩ እንደሆነም በክልሉ መንግስት ኮሚኒኬሽን ጉዳዮች ኃላፊ አቶ ንጉሡ ጥላውን ተገልጿል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። እያደመጣችሁ የምትገኙት ጋቢና ቪኦኤ ነው። ወደሚቀጥለው ዘገባችን ነው የምናልፈው። ከኢትዮጵያ ሶማሌና ከሶማሌላንድ የተለያዩ ከተሞች የተባረሩ ተፈናቃይ የኦሮሞ ተወላጆች በባሌ ዞን ውስጥ የምግብ እጥረትን ጨምሮ ለተለያዩ ችግሮች መጋለጣቸውን ገለጹ። የዞኑ አስተዳዳሪ እርዳታ እየሰጠንና የተቻለንን እያደረግን ነው፣ ለሁሉም ግን በቂ ነው ማለት አንችልም ብለዋል። ጽዮን ግርማ ዝርዝር አላት። የመፈናቀላቸውን ምክንያት በሶማሌና በኦሮሚያ ክልል አዋሳኝ አካባቢዎች ላለፉት ሰባት ወራት በከፍተኛ ሁኔታ ተባብሶ የቆየው ግጭት ነው። ይህ ደግሞ ከኢትዮጵያ ሶማሌና ከሶማሌ ላንዷ ውጫሌ፣ ሀርጌሳ፣ በርበራና ሌሎች ከተሞች ቤት ንብረታቸውን ጥለው እንዲሰደዱ አድርጓቸዋል። ያነጋገርናቸው ተፈናቃዮች እንደሚሉት ከሚኖሩበት አካባቢ ተፈናቅለው ኦሮሚያ ክልል ከደረሱ በኋላ ወደ ትውልድ ቀያችሁ ሂዱ በመባላቸው ወደ ባሌ ዞን የተለያዩ ከተሞችና ገጠር ቀበሌዎች መግባታቸውን ይናገራሉ። የባሌ ዞን አስተዳዳሪ በተለያየ ጊዜ ወደ ዞኑ የገቡ ተፈናቃዮች ቁጥር አንድ መቶ ሺህ ማለፉን ነግረውናል። ስሙን እንድጠቅስ ያልፈቀደልኝ የ42 ዓመት አባወራ የሶስት ልጆች አባት ነው። ጅጅጋ ውስጥ በንግድ ስራ ይተዳደር ነበር። ዳና ህይወት ላይ ነበርኩት። ያው ትንሽ የሆነ መሬትም ገዝቼ እና ደግሞ ባለቤትም ሻይ ቤት አላት። እኔ ጸጉር ቤት እና ፑል ቤት አለ እኔ በቃ ዳና ኑሮ ላይ ነበርኩት። ያው ይሄ ነገር ሲመጣ ያው ሳናስብ፣ አንድ ዕቃ እንኳ ይዘት ብን ሳንመጣ፣ በዱላና በአብላዋ ጠዋት በረሻ ላይ ነው እንደዛ። በዛ ሀሳቡ ልጅንም ጥዬ መጣሁትና በአራተኛ ቀኑ ያገኘው በዛ ሰበብ ነው። ተፈናቃዮቹ ከሚኖር ት ቀያቸው ተፈናቅለው ሲወጡ የነበረው ሁኔታ በተለያየ ጊዜ መዘገቡ ይታወሳል። ይህ ስሙ እንዳይገለጽ የፈለገው አባትም ሁኔታው እጅግ ፈታኝና አሳዛኝ እንደነበር ይናገራል። በመጨረሻ እርሱ ከተወለደበት አካባቢ የወጣው በልጅነቱ ቢሆንም የትውልድ ቦታው ባሌ ነው በመባሉ ወደ ባሌ ዞን እንዲመለስ ተደርጓል። ወደ ባሌ ሲመጣ ያው መጥቼ እዚህ ሲሆን እኔ አባትና እኔ እናቴ ሞቶ ነበሩ። ያው እኔ መግቢያም አጥቼ ወደ ቤተሰብ ግባ ሲሉ መግቢያም አጥቼ ወረቀቱም ተጽፎልኝ ከቀበሌ ተመልሼ ወደ አና ስናና የሚባል ቦታ ሲጠይቃቸው ቤትም አልሰጥኝም ክራይ ቤትም አልከፈሉም። በቃ እንደዚህ ሜዳ ላይ እኔ ማንንም ዘመድ አዝማድ የሚባል ነገርም የለኝም። እንደዚህ እየተጎዳው ነው። እኔ ብዙ ጊዜ ደጋግሜ ደጋግሜ ደጋግሜ ጠይቃለሁ። ደግሞ ከቀበሌውም ወደ ቀጠር አስገብኝ። ቀበሌዎቹ እኛ መርዳት አንችልም ብሎ ወረቀቱ ጽፎ ሰጡኝ። ከዛ ወረቀቱን ይዤ ወደ ሊቀመንበሩ ይዤ እኛ አስተዳደር አና የአና አስተዳደሩ ጋር ሲመጣም ያው ምንም መላም መፍትሄም አልሰጡኝ። ስለዚህ አሁን ምን እያረክን ያለው አንተ እኔ አሁን ምንም ያው ሸራ አንጥፎ ማለት ነው። ጭናክ ሰላ የሰጡኝ ሸራና አንድ ብርድ ልብስ ነበር፣ እዛ የሰጡኝ የሆነ የማይረባ ብርድ ልብስ እሱን ለብሽ በቀልጆች በብር እያለቁ ነው የኔ ልጆች። እኔም በጣም እየተጎዳሁ ነው በነሱ ሀሳብ። ስንት ልጆች አለ? ስንት አመታቸው ነው? ልጆች የኔ ልጆች አሁን አንዱ ስምንት አመት ይሆናል። ሶስት ልጆች ነው ያለኝ፣ ሶስቱም ወንድ ናቸው። አንዱ ደግሞ አምስት ነው፣ አንዱ ገና ሁለት ነው። ባለቤትስ? እሷ አለች። አብራችሁ ነው አንድ ላይ? አዎ። የሆነ ጊዜ በቃ ያው ኑሮ አልተስማማትም። ለምንድን ነው እዚህ ሀገር ያመጣል ምናምን ብላ ከፍታ ወደዛ ሄዳ ነበር ወደዋ። አልቻለም ወደ ልጆቹ ተመልሳ መጣች። እሷ የት ሀገር ተወላጅ ናት? ተመልሳ ወደ ሀረር ሄዳ ነበር። ሄዳ በቃ ኑሮ ምንም እኔ የሚረዳኝ ሰው ማንንም ማንም የለም። ከዛ ኑሮ አልሆንለትም ዝም ብላ ልጆችንም ጥላ አንዱ ወስዳ ሁለቱን እኔ ላይ ጥላ ሄዳ። ከዛ በቃ ሆዷ አልቻለም። ያው ያሳለፍነው አብሮን ያሳለፍነው ችግርና አንትንም ስለመጣት ተመልሳ መጣች። ስለዚህ አሁን አንድ ላይ ናችሁ? ለጊዜው አንድ ላይ ነን፣ ግን በጣም እየተቸገርን ነው። ዛሬ የሆነ አንድ ትናንሽ ግዜ አንዳንድ ተሰጠኝ። የሆነም የዘይትና በቆሎም ስንደም ተሰጠን። ይሄ ምን እንደምናርግ ልፍ የለንም ምንም፣ አንድ አንድ አንድ ኩባያ እንኳን የለንም። ለምን እንደሰጡን በምን እንደምንጠቀም ከዛ ይዘን እንኳን ወደ ቤት መግቢያ ምንም ብር የለንም። አንድ አምስት ሳንቲም እንኳን አልሰጡንም። ከዛ ለምንን ሕዝቡን ለምንን ወይ ባጃጁን ወይ ጋሪውን እንደምንም ወደ ቤት ወስደን። እሱ ደግሞ ለአንድ ሰው አስራ አምስት ኪሎ ነው ለስድስት ወር ተብሎ ዘጠና ዘጠና ኪሎ ተሰጠን። ምን እንደምናርገውም አናውቀውም። ቀጥሎ ያነጋገርኩት ደግሞ ከውጫሌ ተፈናቅሎ ባሌ የደረሰውን የ27 ዓመት ወጣትና የሁለት ልጆች አባት ነው። ተፈናቃዮቹ ብዙ መከራን ተጋፍጠው ነው እዚህ የደረሱት ይላል። እንደነገረን ሲፈናቀሉ ባለቤቱ ነብሰ ጡር ነበረች። በዛ ጉዳት ከተነሳ ሚስቴ ባለቤቴ እርጉዝ ሆና ነው የመጣችው። ከዛ ሆስፒታል ገብታ ልጁ ሞተበት። በጣም እንትን ብላ ነበር ተጎርታ ነበር እዛ ሱማሌ ውስጥ ምን ሆና ተደድባ ነው እዛ በቃ ሲፊ እየመስራት በድንጋይ እየወረወርባት ምንም ብረት ካገኙ እየወረወርባት በጣም ተጎድታ እዚህ መጣች። ወ ውስጥ ነው ይመቶ ምንም ስንት ልጆች አሏችሁ? ሁለት ልጆች አሉ። ምንድን ነበር የምትሰራው እዛ? እኔ እዛ የምሰራው ንግድ ነው። ሱቅ አለኝ። ቡቲክ ልብስ ሱቅ አለኝ። ባጃጅም አለኝ ስራ ቦታ። እሷም ሻይ ቤት አላት። አሁን በቃ ከዛ ንብረታችን እንዳለ ጥልል ነው የመጣ ነው። በቁምጣ ነው የወጣ ነው። በቃ ከሱር ስር የሚለበተው ቁምጣ። ከብዙ መንገላታትና ውጣ ውረድ በኋላ ባሌ ቢደርሱም ነገሮች እጅግ ከባድ እንደሆኑባቸው ይናገራል። ሁሉም በየቤቱ ይግባ ተብለን እኛ ስንገባ ወደ አስራ ምናምን አመት ነው ወደ አገር የገባ ነው። ቤተሰቦቻችንም ግማሹ አባት እናት የለም፣ ግማሹ እናት አለች አባት የለም፣ ግማሹ ደግሞ ምንም ቤተሰብ የለም ነበረ። ከዛ በግ መንደር ቀበሌዎች ሊቀ መንበሩ መጥቶ በየ እንትኑ ወሰደ። ከዛ ሲወስደው ዝም ብሎ ወይ የቤ እናቱ ቤት ወይ የዘመድ ቤት ወይ የወንድሙ ቤት ላይ ነው ያስገቡት ከዛ በኋላ ደግሞ ቆይተን ወደ ሶስት ወር ቆይተን አናት ስናና ሊቀመንበር ላይ መጥተን እዛ ስንጨው ዘይትና ዱቄት ምናም ተሰጠን። ሸራም ልብስ ምናም የሚተኛበት ነገር ምን የለንም ነበር። ሜዳ ላይ ነው የሚተኛ። ችግራችን አሁን እዚህ ላይ ልጆቻችንም ሕክምና ይፈልጋሉ። ሆስፒታል ስንሄድ በጣም ችግር ነው። ሆስፒታልም የእኔ ወረቀት ተሰጠን። እሱን በሱም ይሻይሉም ማገራ ቦታም በጣም ችግር አለን። ቤት ኪራይ እዚህ ሀገር አሁን በጣም ውድ ነው። ባሌ በጣም ውድ ነው ቤት ኪራይ፣ መኖር አሁን ስድስተኛ ወር ልንገባ ነው ከመጣን፣ በቃ ወደ አምስት ወር ከምናምን። ምንም ስራ እስካሁን አንድ ስራ ሰርተን አናውቅ፣ ምንም ሰርተን አናውቅ። ሰው እጅ ነው የምንጠብቀው እስካሁን እንደዚህ ሰርቼ ምኖር። በቀን ቢያንስ እኔ የሚያገኘው እዛ አንድ ሺህ ብር አንድ ሺህ አምስት መቶ ነበር የሚያገኘው። አሁን ግን እዚህ መጥተን እስከ ስድስት ወር ምንም ስራ ያላገኝ ነው። ወጣት ሆኜ ጤነኛ ሆኜ እዚህ ምንም ስራ የሌለው ሰው እጅ ጠብቆ አሁን እንደሚያስበው ምንም አማራጭ የለኝም። የሚመቸኝ በቃ ከዚሁ ዓለም እንደሁ ቢገላገል ይሻለኛል። በባሌ ዞን ውስጥ በጎባ ከተማ ነዋሪ የሆነና ስሙን መግለጽ ያልፈለገ ወጣት አብዛኞቹ ተፈናቃዮችን ተዘዋዝሮ መመልከቱን ገልጾ ሁኔታው እጅግ አሳዛኝ ነው ይላል። የባሌ ዞን አስተዳዳሪ አቶ አብዱል አብዱልቃድር ሁሴን በበኩላቸው ለተፈናቃዮቹ እርዳታ ለማድረስ ከፍተኛ ጥረት እያደረጉ መሆኑን ገልጸው ነገር ግን የተፈናቃዮቹ ቁጥር እጅግ ከመብዛቱ የተነሳ እየተደረገ ያለው እርዳታ በቂ ነው ለማለት እንደማይደፍሩ ነግረውናል። አሁን ወደ የመን እናምራ። ከቅርብ ወራቶች ወዲህ በመካከለኛው ምስራቅ ሀገር የተባባሰው ጦርነትና የኮሌራ ወረርሽኝ በሽታ ምክንያት የበርካታ ስደተኞች ሕይወት መጥፊያ ምክንያት ሆኗል። ቁጥራቸው አነስተኛ የማይባል ኢትዮጵያውያንና ኤርትራውያን በየመን በስደት በአነስተኛ ስራዎች ተሰማርተው እንደሚገኙም በየመን የሚኖሩ ኢትዮጵያውያን ለአሜሪካ ድምጽ ገልጸዋል። በየመን ከ አስራ አንድ አመታት በላይ የኖረ ጋዜጠኛ ግሩም ተክለ ሃይማኖት በጋቢና ተሳፍሮ ከመስታወት አራጋው ጋር ስለ ሁኔታው ያስረዳናል። ይሻል ያለ ነው። ምክንያቱም ሰና ውስጥ ጦርነቱ የለም። አሁን ከሰና ውጭ ነው ያለው። ገና ሰና ወደ ሰና መግባት ነው እና የአየር ድብደባ ትንሽ ቀንሷል። ግን መስደተኛ ህይወት ላይ ካየ ነው አሁን በጣም አስቸጋሪ ሁኔታ ውስጥ ነው ያለው። ስራ የለም። የሚሰራው የሚሰራ ነገር የለም። ከከተማ መውጣት ለየመንም፣ ለውጭ ዜጋ በአጠቃላይ ለአበሻዎችም ክልክል ነው። ከዚህ ከሰና ከተማ መውጣት ሁቲ አማጺያን ተከልክሏል። ደብዳቤ ጽፈሽ ምን ብለሽ ምናም ካልሆነ መውጣት ክልክል ነው። ወደዛኞቹ እንዳይቀላቀሉ በማለት ነው። አሁን ለስደተኛው ደግሞ ይበልጥ የሚያሰጋ ነገር አለ። ከየቤቱ አንድ ሰው ለዚህ ለትግሉ መውጣት አለበት የሚል ነገር ይዘው ያው አሁን በወዶ በሚሰጥ ነው በየቤቱ ያሉት። ቀጥሎ ያለው ህጋቸው ወደ ግዳጅ ነው የሚሄደው። ያ ሲሆን ደግሞ ስደተኛው ምን ሊሆን እንደሚችል ማሰብ ይቻላል። ምክንያቱም ግዴታ ያለህበት ሀገር ነው እና ተዋጋ ይባላል አሁን ትልቅ እሳት እየመጣ ነው ያለው። የበለጠ እሳት ወረቀት የሚባል አያዩ መጀመሪያ ደረጃ አሁን እኛ በዩኤንኤችሲአር ያለነውም ሆነ ያለ ወረቀት ያለው እኩል ይኖራል፣ እኩል ይሰራል፣ እንትን ይላል። ከዚህ ከከተማ ውጭ ያሉትን ግን ኢትዮጵያውያኖች እየለቀሙ ወደ እስር ቤት ከተው ከአይኦኤም ጋር በመነጋገር ወደ ኢትዮጵያ ሊሄዱ እያደረጉ ነው ያሉት። አሁን አይኦኤም ባለፈው ሳናገር ደተኛ ጣቢያ የምንረዳበትን ቢሮ ዘግተናል ብለውኝ ነበረ። አሁን ተከፈተ ኖ ተዘግቷል። ተዘጋበት ምክንያት ምንድን ነው? ባለፈው ጊዜ በሳውዲ አረቢያ ባህሩ ሙሉ ለሙሉ በተዘጋበት ሰዓት ላይ አይኦኤም በመርከብ ነው ወደ ጅቡቲ የሚያሻግረው ና ከጅቡቲ በኋላ በአየር ነው የሚወስደው ና ያ የመርከብ ጉዞ ባህሩ ስለተዘጋ ቆሟል። ከቆመ የሚሰሩት ነገር ስለሌላቸው አሁን ምዝገባ ምንም አቁመዋል። ግን እዚህ ረዳ ከሚባል ቦታ ላይ ብቻ ሰባት መቶ ኢትዮጵያውያኖች ተይዘው መጥተው ኢሚግሬሽን እስር ቤት ውስጥ ነው ያሉት። ይወይም ተከፍቶ ማሳፈር እስኪችል ድረስ እስር ቤት ናቸው ማለት ነው። ስለዚህ አሁን በጦርነቱ ምክንያት የሚበላ የሚጠጣውም በልቶ ለማደር ትችላላችሁ። እንዴት ብዬ ልነግርሽ እንደምችል አላውቅም። የየቤቱ ችግር እንዳለ ሆኖ በፊት አርባ ሺህ የሚከፈለው ሰው ሁለት መቶ ዶላር ማለት ነው። በዚህ በየመን ሪያል አርባ ሺህ የሚከፈለው ማለት ነው። አሁን አንድ መቶ አንድ መቶ ዶላር ዝርዝሩ አርባ ስምንት ሺህ ገብቷል። ኑሮ በሙሉ በእጥፍ ጨምሯል። አብዛኛው ሰው ስራ ያቆመ ሞልቷል። ስራ አንዴ አንድ ቦታ ላይ ከሰጡ ሰዎቹ ሲሳፈሩ ስራ ለማግኘት እንደገና ሁለት ወርና ሶስት ወር፣ ምክንያቱም የሚያሰሩት ጥሩ ገቢ ያላቸው ሰዎች አገር እየለቀቁ ወጥተዋል። ያም አለ በእነዚህ በሁቴ አማጺውያኖቹ ትንሽ የተደረገው ነገር ቢኖር ምንድን ነው? ቤት ኪራይ እንዳይጨምሩ ተደርገዋል። አከራዮች ቤት ኪራይ አይጨምርልሽም እንጂ ምሳ አምስት መቶ ትበይ ከነበረ አሁን አንድ ሺ ሶስት መቶ እና አንድ ሺ አምስት መቶ ነው ምትበዩ ገንዘቡ ደግሞ እዛ ነው ያህል ጠፍተዋል ማለት ነው። እና በጣም አጣብኝ ውስጥ ነው ያለው። ዩኤንኤችሲአር ምንም ሊያደርግ ፍቃዱም የለውም አልመሰለኝም። ምክንያቱም እዚህ ከሰንዓ ሀያ ኪሎ ሜትር ሀያ አምስት ኪሎ ሜትር ርቀት ኮኮባን የሚባል ተዋጊዎቹ የሚመጡበት ቦታ ላይ ድንኳን ሊጥል ጨረታ አውጥቶ ጨረታ ያሸነፋቸው ድንኳን ጣሉ ይላል ከአምስት ሺህ እስከ አስር ሺህ የመናውያንና አበሻዎችን ሊያስተናግድ የሚችል ማለት ነው። ያ ማለት እዚሁ ጦርነቱ ቀጠና ውስጥ ነው ሊያስቀምጠን የፈለገው። ሀያ ና ሀያ አምስት ኪሎ ሜትር ማለት የሚመጡበት መንገድ ላይ ነው የጦርነቱ ቀጠና ስደተኛውንና ራሱ ከሰንዓ ሊፈናቀል የሚችለውን የመናውያን ማለት ነው። አሁንም እዚሁ ጦርነቱ ውስጥ ነው ሊያስቀምጡ የሚችሉት። በተለይ ለኢትዮጵያውያንና ለኤርትራውያን ግን ይሄ ትልቅ የእልቂት ቦታ እንደሚሆን ነው በእርግጠኝነት የምነግረው። ካምፑ እኔ ማንም እንዳይገባ እየቀሰቀስኩም ነው ያለሁት ለምን ብትይኝ እዚቹ ሀያ ኪሎ ሜትር ላይ ማንም ይጠብቀን። እዚህ ሀገር እኮ ከቱርክም፣ ከኢራቅም ከምንም የሚወጡት አሴስ አባሎች በእነሱ አጠራር ዳሽ ነው የሚሏቸው የመን ነው ያሉት። ያ ደግሞ ትልቁ ችግር ነው። አንዱ ሞዴሊስት የሀረር ወርቅ ጋሻው አማካኝነት ከካናዳ አሜሪካ፣ እንደዚህ ያስፈቀደቻቸው ሀገሮች አሉ። እና አብረን ሁለት አመት ሙሉ እየተነጋገርን ስትሯሯጥ ቆይታለች። ስምንት ሺህ አምስት መቶ አካባቢ ሰው ፍቃድ አግኝታለች። ግን ያንን ዩኤንኤችሲአር እንኳን ሊጠቀምበት አልፈልግም ከዚህ ሀገር ለማውጣት ማለት ነው። ከዚህ ሀገር ማውጣቱ ቀርቶ ጥበቃ የሚደረግበት ጥሩ ቦታ ላይ ስደተኛውን አስቀምጦ ማትረፍ እንኳን የሚቸር እያሰብ አይደለም ያለውና ያ ስደተኛው ላይ ትልቅ ፍርሀትና ጭንቀት ይፈጥሯል። ስደተኛ ጣቢያ ውስጥ የነበሩትስ ስ የት ደረሱ? መጨረሻቸው ምን ሆነ? ወደ ጅቡቲ እንዲሻገሩ በአንድ ፍቃድ ተደርጎ ካምፕ ውስጥ ያሉት ተሻግረዋል። ግን አሁንም ሁሌዳ የሚገኘው የአይ ኤም ካምፕ ውስጥ አሁንም ወደ አራት መቶ ኢትዮጵያውያኖች አሉ። መንገድ ስለጠፋ ቁጭ ብለዋል። አብዛኛው የሚችል ውጭ ዘመድ ያለው ገንዘብ የሚልክለት እንደምን እያለ በባህርም በምን እያደረገ ወደ ኢትዮጵያ እየገባ ነው ያለው። በዛው ልክ የሚያሳዝነው ግን ከጅቡቲ ብዙ አልተቻለም። በአሁኑ ሰዓት ግን ከሶማሊያ በጣም በርካታ ኢትዮጵያን ደግሞ እንደገና ወደ የምን እየገቡ ያሉ ጦርነቱ እያለ እንግዲህ ደፍረው እየገቡ ከዚህ ያለነው መውጫ ባጣንበት ሰዓት ደግሞ እየገቡ ያሉ በዚህ ሳምንት በዋሽንግተን ዲሲ ሊጋባ በየነ የተሰኘ እየሰማችሁት ያላችሁት ባህላዊ ነጠላ ዜማ ተመርቋል። ይህንን ነጠላ ዜማ ለየት የሚያደርገው ከነባር ታሪክ ተነስቶ የተሰራ በመሆኑ ነው። ድምፃዊው ግዛቸው ተክለ ማርያም ነው። ሊጋባ በየነ ማናቸው? ከሱራፊል ሽፈራው ጋር ተወያይተዋል። እንግዲህ ግዛቸው ተክለ ማርያም ባህር ዳር አማራ ክልል ክን የተሰራ ነበረ። ከዛ ውጭ የኢትዮጵያ ብሔራዊ ቲያትር ለሰባት አመት ያህል በማሲንቆ ተጫዋችነት እና በዘፋኝነት ሰራ ነበር። ከዛ በኋላ እዛ አሜሪካ አገር ከመጣሁኝ እንግዲህ ወደ ዘጠኝ ዓመት አልፎኛል። አሁንም በዚህ በሙያ ውስጥ ሆኜ በተለያዩ ቦታዎች ላይ በማሲንቆ በክራር በመስፈል ነው ያለሁት። ይሄንን ክሎት እንዴት አዳበርከው? ወይም ከየት መጣሄ ችሎታ አሁ ያው፣ ልጅ እያለን ተወልጄ ያደግኩት ደብረ ብርሃን አካባቢ ነው። እና ቸርች አካባቢ መዝሙር እንዘምር ነበረ፣ በክራ እያግን እያጀብን፣ በማሲንቆ በዋሽንት እያጀብን። ዋሽንት ምንድን ይጮታለ ወይ በዛን የደመርኩት እንግዲህ ሙዚቃውን እንግዲህ። ወደ ዋናው ሙዚቃ እንመለስና እንግዲህ ለዚህ ኢንተርቪው በነሻ የሆነን ሊጋባው በየነ የተሰኘው ሙዚቃ አዲስ ሰርተሃል። እስኪ ማን ነው ሊጋባው በየነ? ሊጋባው በየነ ማለት ያው ሙሉስ ናቸው። ሊጋባው በየነ ወንድም አገኝ አባ ሰርሰው ይባላሉ። ዶክተር አሰብ የተረሳቸው ስም ነው። በአጼ ሚኒሊክ ዘመነ መንግስት ወደ ማብቀው አካባቢ በጣም ገነው የወጡ ወደ ወላይታ አካባቢ ገዥ የነበሩ ባላባት ናቸው። ከአጼ ሚኒሊክ ጋር በቅርብ ሲሰሩ ነበረ። በኋላ አጼ ሚኒሊክም ወደ ስልጣን አጼ ኃይለ ሥላሴ ወደ ስልጣን ሲመጡ ከኃይለ ሥላሴ ጎን ሆነው ኃይለ ሥላሴ ወደ ስልጣን ካመጧቸው ሰዎች አንዱ ተብሎ ነው የሚጠቀሱት። በአንዳንድ የስራ አለመግባባት ምክንያት ከኃይለ ሥላሴ ጋር አንዳንድ አለመግባባት እንደተፈጠረ አንዳንድ ቦታዎች ላይ አንብቤ አለሁኝ። ሰውየው ካላቸው ሀይለኛነት እዛ ንጉሶቹ ጋር ማድረግ ከሚገባቸውና ነገሮች እሳቸው ከሀይለኝ ስንፈልሳ ማድረግ ስላልቻሉም እንደዛ ነው የሚባለው። ሰውየው እንዲታሰሩ ይደረጋሉ። ለአምስት ዓመት ይታሰራሉ። በአደባባይ ላይ ጅራት እንዲገረፉ ይደረጋሉ እና ያን ግዞት ጊዜያቸውን ጨርሰው ሲወጡ ያው ተመልሰው ሀይለስላሴ ጋር ገብተው እንዲሰሩ የተፈለገው ስራቸው እናንተ ጋር ተቀላቀይ አልሰራም ብለው አኩርፍ ይወጣሉ። በዛ ጊዜ ነው እንግዲህ የዘፈን የመነሻ የሆነው ግጥም የተገጠመው። እንደ ኮራ ሄደ፣ እንደ ተጀነነ ጠጅ ጠጣ ሲሉት ውሃ እየለመነ ሊጋ ወበየነ የሚለው ማለት ነው እና ይህ በየቦታው የግጥም የተነሳ ይገጠም ነበር በዛ ዘመን። እስካሁን ድረስ ራሱ በየቦታው ብዙ አዘማሪዎች ላይ ሲዘፈን አንዳንድ ቦታዎች ላይ ይህ ግጥም ይገጠማል። እና ይሄ ግጥም ለምን ተገጠመ እያልኩኝ አሁን የታሪኩን ማጥናት ተጀመርኩት። እንግዲህ ግን በማጠናበት ጊዜ ደስ የሚል ነገር ያገኘሁት ምንድን ነው ከስራታቸው ወጥተው ከንጉስ ኃይለ ሥላሴ ጋር አልሰራም ብለው ወጥተው ከተወሰነ ጊዜ በኋላ ድጋሚ ጣሊያን ጦርነት በመጣበት ጊዜ ያለ ጣሊያን ኢትዮጵያ ጦርነት በተጀመረ ጊዜ ወደ እሳቸው የተላከባቸው እሳቸው በጣም የጦር ችሎታ አላቸው፣ በጣም ጎበዝ እንትን ናቸው እና ያስፈልቸው አርበኛ ናቸው እና ሲላክባቸው እንደው ምንድን ነው የሚሆን የራሳቸው ኃይለ ሥላሴ ናቸው ኢንተርቸው የጠየቋቸው። እሺ ነው ያሉት። ኢትዮጵያ ጉዳይ ስለሆነ እሺ አሉ። እና እዚህ ጋር ምንድን ነው እኔ እንደ ደስ ያሪውን ነገር ሰው ተበድሎም ቢሆን አኩርፎም ቢሆን ለኢትዮጵያ ሲባል ከም ነገር መጠፍ እንደሌለበት ነው የገባኝ። እዚህ ጋር ለኢትዮጵያ ሲባል ይቅር መባባል እንደሚያስፈልግ ለኢትዮጵያ አንድነት ለኢትዮጵያ ሰላም ሲባል ሰው እየተበደለ ይቅር ማለት እንደሚችል ከእሳቸው ሳይ ጊዜ ይህን ነው ሀሳብ የወሰድኩት። እንግዲህ እንደ በደላቸው ከሆነ በጅራፍ በአደባባይ አርባ ጅራፍ አስገርፏቸዋል። አምስት አመት ካስረው አኩርፎ ነበሩት ግን የኢትዮጵያ ጉዳይ ሲሆን ለኢትዮጵያማ ሲሆን ብለው ዘለው ነው ወደ ውጊያ የገቡት። የሙስሊም እንደዙ ፋኛዎች ቤተሰቦቻቸው እንደነገሩኝ በጦርነቱ ነው ወደ አዷ አካባቢ እንደዙ የሞቱት እና እኔም፣ ለዛ ነው በቃ ታሪካቸውን በዚህ በዘፈን መልክ አድርጌ ያመጣሁት። በሀገር ፍቅር ኩራት ይቅር ባይ ጀግንነት ማንም በሊጋ ነው ተመላለሰበት የጎን ህመም ቁስሉን በይቅር ታልብሶ ስለ ክብርሽ ሲባል ገባልሽ ገስግሶ ብዬ እንትን ያልኩት ይህ ለማንሳት ነው። በዚህ ዘመን ላለን ወጣቶች በጣም ብዙ ትምህርት ይሰጣል ብዬ ነው የማስበው የእሳቸው ታሪክ። ይሄ ይሄ ሀሳብ ምን ያገናኘናል መሰለህ? እንግዲህ ሙዚቃ እውነታዎችን ለማስተላለፍ ታሪክን ለመን ለመንገር ምን ሚና አለው ትላለህ? ሙዚቃ በጣም ትልቅ ሚና አለው። እንዲሁም እንደሚባለው ምንድን ነው አስር የፖለቲካ ካድሬ ወጥቶ አንድ ቀን ሙሉ ከሚለፍፍ ያደባባው አንድ ማሲንቆ ተጫዋች አንዱ ዞር አንድ ነገር ቢዘት ና ቢናገር ብዙ ሰው ልብ ውስጥ የመግባት ኃይል አለው እና እንደውም ድሮም እኮ በደርግ ጊዜ መሆን ሊጠቀሙበት ነበር ሙዚቃ ለብዙ ነገር ይጠቀምበት ነበር። ለቅስቀሳው፣ ለጀግነቱ፣ ለሁሉ የሚጠቀምበት ነበር። አሁንም ይሄ ነገር አለ። በእርግጥ ግን በስፋት ሊቀጠልበት ይገባል። እንደዚህ ወሳኝ የሆኑ አንድነት ሊያስተሳስሩ የሚችሉ ኢትዮጵያን ወደ ሰላም ሊያመጡ የሚችሉ ወደ እርቅ ሊያመጡ የሚችሉ ምሳሌ የሆኑ ሰዎችን እያነሳን በዚህ በኪነ ጥበቡ በተለይ ይቅር መባባልን በቃ ያለፈውን በደሉን ትቶ አሁን ምንም እንደሰለጠኑት ሀገር እንድናኘ አይነት ኑሮ ኢትዮጵያ የምትኖርበትን አይነት ነገር ስሜት ለመፍጠር ይቅር መባባልን መፍጠር እርስ በርስ ያለ ይሄ ዘር ፖለቲካን ትቶ ስለ ኢትዮጵያዊነት ብቻ እንዲወሳ ሰውን ወደዚህ ለማምጣት ኪነጥበብ ወሳኝ ነገር ሚና ነው ያለው። በዚህ ላይ ብዙ አርቶችም ያው እየሰሩ ናቸው። በዚህም ሊሰራበት ይገባል ብዬ ነው የማምነው። እስቲ ስለ ቪዲዮ ደግሞ ንገረኝ። ቪዲዮ ተሰርቶ በጣም ተወዳጅነትን አግኝተዋለና ስለ ቪዲዮ ንገረኝ። ቪዲዮ እንግዲህ ዘፈኑ ሀሳቡን ስናመጣው ለዚህ ዘፈን የሚመጥን ቪዲዮ ያስፈልጋል ብለን ስናስብ ከአዩት ጋር ነው ሀሳቤን ያማከርኩት። አለባበሳቸው ማየት መሆን እንዳለበት እኔ ዩቱብ ላይ ያየኋቸው ፎቶዎች ነበሩ። በአስራ ዘጠኝ ሃያዎቹ ሰላሳዎቹ ተነሱ ፎቶዎችን እነሱን ያስኩና አዩት እንደዚህ እንደዚህ ቢሰራ እነኮ ነው የሆነው እንደዚህ ቢሰሩልኝ ምናምን ስለው ሀሳቡን ወዲያው ነው የተቀበለው። እያንዳንዳቸው ጋር ደወለ። እንግዲህ እዛ የተናገር ሆኖ ይህን ያህል አርቲስት አንድ ያሰባሱ ቪዲዮ ለመስራት በጣም ከባድ ነው። ሰብ አለ፣ ልጆች አሉ፣ ስራ አለ እና ጊዜው የማይገኘው እንደዚህ ለመሰባሰብ ግን ምንድን ነው አርቲስቶቹ ያው ከኔ ጋር ካላቸው በጣም እኔን ከማገዝ ፍላ ፍላጎታቸው እና የኢትዮጵያዊነትን ጉዳይ ደግሞ ስለሆነ ስራቸውን እየተዉ ነው። እንግዲህ እዚህ ላይ የተሰበሰቡት በሀገር ፍቅር በህብረ ቴአትር የምናውቃቸው ህዝብ ለህዝብ ላይ የነበሩ በጣም አንጋፋ አርቲስቶች ናቸው። እዚህ ላይ እንግዲህ በሙሉ የተሳተፉት አመሰግናቸዋለሁ። እዚህ ላይ ከያሉበት ነው ተሰባስበው፣ እያንዳንዱ ነገር የተናገረ ልብሱ እንደዚህ ይሁን፣ ጸጉራችን እንደዚህ መሆን አለበት ሁሉ ነገር እነሱ ናቸው። እንግዲህ አንዴ ስራውን ካመጣት በኋላ እነሱ ናቸው የተባብረው ይህን ስራ ለቁም ነገር ያደረሱልኝ። በጣም ከጎኔ የቆመሉኛል። በጣም በጣም በዛ አጋጣሚ በጣም አመሰግናቸዋለሁ። በዚህ ሰዓት ሞትን አርቲስቶች በሙሉ ከልብ አመሰግናለሁኝ።